ከኢትዮጵያ አየር መንገድ የቀድሞ የረዥም ዓመታት አብራሪ ጋር የተደረገ ውይይት ቢሾፍቱ ላይ በደረሰው የአውሮፕላን አደጋ እጅግ እያዘኑ መሆናቸውን ከገለጹ ኢትዮጵያውያን እና የአየር መንገዱ ቤተሰቦች መካከል ካፒቴን አንተ ሁነኝ ሞገስን በአደጋው ማግስት አነጋግረናቸው ነበር። ካፒቴን አንተ ሁነኝ ልጆቼንና ጓደኞቼን አጣሁ እያሉ ነበር የመረረ ሐዘን ውስጥ መሆናቸውን የተናገሩት። ሰለሞን አባተ ከካፒቴን አንተ ሆነኝ ጋር የኢትዮጵያ አየር መንገድንና በረራን በአጠቃላይ የሚመለከቱ ሌሎች ጉዳዮችን አንስቶ በስፋት ተወያይተዋል። ቀጥሎ ይቀርባል። ካፕተን አንተ ሁነኝ በኢትዮጵያ አየር መንገድ ውስጥ ለምን ያህል ጊዜ አገልግለዋል? በምን በምን ደረጃዎች አገልግለዋል? እኔ ለብዙ አመት አገልግ ያለው በሰላሳ ዘጠኝ አመት ነው ያገለገሉት። በአስራ ዘጠኝ መቶ ሰማንያ አመተ ምህረት ነው አየር መንገድ ጆን የሚያረኩት በአውሮፓ አቆጣጠር በአውሮፓ አቆጣጠር፣ እና በሁለት ሺ አስራ ሰባት ህዳር አካባቢ ጨርሼ ወጥቻለውኝ። የዛሬ አመት አካባቢ ማለት ነው። በጡረታ ነው የወጡት? ጡረታ ነው የወጣሁት። አዎ። ምን ምን ሰርተዋል? ኢትዮጵያ አየር መንገድ ውስጥ ምን ምን ኃላፊነቶች ነበሩት? አየር መንገድ ከታች እስከላይ ነበርኩ። ለዚህ ሁሉ አመት ደምል ዲስትሪ ነበር የዶሜስቲክ የምንበርበት አውሮፕላን እና ከዛ ነበር የሀገር ውስጥ ዘረራው የሚደረረው ከዛ ጀምሮ እስካሁን እስከ ሌተስ አውሮፕላኖች ድረስ በር ያለ በጣም ብዙ ናቸው፣ እና እግዚአብሔር ይመስገን። አሁን ግን ወጥቼ የሚሰማው ወጥማ፣ በጣም በጣም ዘገነነኝ ነው የምነግርሽ። በጣም አዝኛለሁ። በጣም አንዳንዶቹን እስቲ ይጥቀሱልኝ፣ እርስዎ ካበረሯቸው አይሮፕላኖች፣ ከግዝፈታቸውም አኳያ ከውስብስብነታቸውም አኳያ ቢዚትሪ አልኩ። ከዚያ ቀጥሎ ሰቨን ትዌንቲ ሰቨን ኦ ሰቨን የሚባሉ ነበሩ። ሰቨን ሲክስ ሰቨን የተኳቸው እዛ በፊት አራት ሞተር የነበራቸው እና ኢትዮጵያን ኤርላይንስ ሰቨን ቴንቲን የመንገደኛ ሰቨን ኦ ሰቨንን ካርጎ አርጎ ይጠቀም ነበረ። እነሱን ፍላይት ኢንጂነር ሆኛለሁ፣ እነሱ ላይ ኮፓይለት ሆኛለሁ። ከዚያ በኋላ ደግሞ ዳስፒክስ የምትባል ትንሽ አውሮፕላን ለሷ ካፕቴን ሆኜ ነበር። እንደገና ደግሞ ኤቲአር ፎርቲ ቱ የምትባል ኤሮፕያን ሜድ ኤርትራ አውሮፕላን ነበረች። ሚያገር ውስጥ ብርራ ኤቲአር ፎርቲቱን ታቃጣለ አሁን በአገር ውስጥ በረራ ላይ የነበረች አርባ ሁለት አርባ ሁለት ኤቲአር ፎርቲ ቱ የተባለችው አርባ ሁለት ስለምትይዝ ነው ግን እስከ አምሳ ሁለት የሚይዙም ነበሩ ከዛ ደግሞ ኤቲአር ሰቨንቲ ቱ የሚባሉ ደግሞ ነበሩ እኛ አላመጣናቸውም ሰባ ሁለት እና ከዛ በላይ የሚይዙ ማለት ነው ብዙ ጊዜ ግሪኮች ይበሯቸዋል እነርሱም እነዚህ የፈረንሳይ ጄቶች ናቸው የፈረንሳይ ናቸው ከዛ ቀጥሎ ሰቨን ትሪ ሰቨን ቱ ሀንድረድ የሚባል ነበር። የሰቨን ትሪ ሰቨን በጣም ኦልድ ታይፕ ነው። ሰቨን ትሪ ሰቨን አሁን አድቫንስድ እየሆነ ኤት ሀንድረድ ናይን ሀንድረድ እያለ እንዲያውም ኤት ሀንድረድ ማክስ ምናምን እያለ መጥቶ አሁን ኦልሞስት ሰቨን ፋይቭ ሰቨን እና ሰቨን ሲክስ ሰቨን የሚተካ አይነት አውሮፕላን ሆኖ ነው። እንግዲህ ይሄኛው በጣም አድቫንስ የሆነው ሰቨንትሪ ሰቨን ነው ያሁን ክራሽ ያደረገው እና እኔ ከዛ ከሰቨንትሪ ሰቨን ቱ ሀንድሬድ እንደገና ወደ ሰቨን ሲክስ ሰቨን ሰቨን ፋይቭ ሰቨን ካፕቴን እነሱ እነሱን አድርጌ ግዳጅን ተወጥቼ እንጨርሻለሁ ነው የምነግርህ። አሁን ምን እየሰሩ ነው? አሁን ጡሮታን እያጣጣምኩ ነው። በጣም ጥሩ ነው እንግዲህ ካፕቴን አንተው ነኝ የኢትዮጵያ አየር መንገድን ሁሉንም ወጣ ገባውን ሊያውቁ ይችላሉ ከሚባሉ ሰዎች አንዱ እርስ ሆኖት በሁሉም ዘርፍና ይበሩ በነበረበት ጊዜ ከጥገና ጋር በተያያዘ ከአውሮፕላኖቹ እየዘመኑ መሄድ ጋር በተያያዘ የሚያድርቦት ስጋት አልነበረም? አየር መንገዱ በአጭር ጊዜ ውስጥ ትልቅ እድገት ለማሳየት የሞከረበት ጊዜ ነበርኩ። መጨረሻው አካባቢ በተለይ ልወጣ ትንሽ ጊዜ ሲጠራኝ ለምሳሌ የአስር አመት የአስራ አምስት አመት ምናምን እያለ ሲሄድ በጣም ፍጥነቱ የእድገት ፍጥነቱ ከነበረኝ በተለይ እድሜ ትንሽ በዛ ያለ ስለሆነ ሊያስፈራኝ ይችላል። ምክንያቱም ሁልጊዜ ጉሮሮ የሚወጣውን እጅ መጥነዋል ይባላል እና ከምትችለው በላይ አድጋለሁ ስትል ዊሪንት ዩ ሊበዛ ይችላል፣ ኦፍኮርስ እና ለእኔ እንደ ወጣቶች ያንን እድገት ይህን ያህል አክሴፕት ማላረግበት ጊዜ አለ ኦፍኮርስ ግን ወጣቶች ደግሞ አክሴፕት አድርገውት ይኸው እዚህ ደርሰዋል። እድገቱ በጣም ከባድ ነው። የአየር መንገዱ ይሄ የሚሉት ከራሱ አቅም አኳያ ነው እያሉ ያሉት፣ ወይስ አየር መንገዱ ከአቅሙ በላይ እየሮጠ ነው እያደግ የተንሰራፋ ነው ነው እያሉኝ ያሉት? ስለ እኔ አልነበረም እናወራው ስለ አየር መንገዱ አይደለም እኮ፣ ግልጽ ለማድረግ ፈልጌ ነው። እና ምንድን ነው በጣም ፍጥነቱ ከባድ ነበረ የእድገቱ ፍጥነት፣ እና ፍሊቱ እየበዛ ሄደ፣ ሰው እየበዛ ሄደ። ከጥቂት ጊዜ በፊት እኮ የኢትዮጵያ አየር መንገድ አጠቃላይ ሰራተኛው ብዛቱ አምስት ሺህ ብቻ ነበር። አሁን ወደ አስራ ስድስት አስራ ሰባት ሺህ ሳይደርስ አይቀርም፣ ሜይ ቢ መዛ በላይ ሊሆን ይችላል። ይሄ ቀላል አይምሰልህ በጣም ከባድ እድገት ነው። እኛ አምስት ስድስት አውሮፕላን ነበር የምናውቀው፣ አሁን መቶ ወይም ከዛ በላይ ሊሆን ይችላል። እና ያ እድገት ደስ ይላል። በጣም ነው ደስ የሚለው። ግን ለእንደኛ አይነት ፖሊሽ ትንሽ ከባድ ነበረ እና አሁን ያ እድገት ደግሞ ያመጣው ስህተት ብዙም ያለ አይመስለኝም። ያው ቴክኖሎጂ አደግ ካላደግ ፌል ካረገ ቴክኖሎጂው ፌል ያረጋል። እና አሁን የሚመስለኝ እኔ የእድገቱ ምክንያት አይመስለኝም ይሄ የአውሮፕላኑ አደጋውም ሆነ ምን፣ ግን እድገቱ ከነበርኩበት ስታየው አስፈሪ ነበር። ለመሆኑ ካፕቴን አንተ ሁነኝ የኢትዮጵያ አየር መንገድ ካለው ገበያ አኳያ የአይሮፕላኖቹ ጥገና እንዴት ነው የሚካሄዱት? በስርዓት ይከናወናሉ ወይ? አይሮፕላኖቹ መጠገን ባለባቸው ጊዜ ወይም መፈተሽ ባለባቸው ጊዜ በአግባቡ ተፈትሸው ነው ወይ ወደ ስምሪት የሚወጡት? የሚያውቁት ነገር አለ። ስለዚህ እኔ ይመስለኛል ይመስለኛል ምክንያቱም ካልተፈተሸ እኮ አትራንደም ቼክ አለ። የትኛውም ስቴሽን ለምሳሌ አርላንዳ አስቴት ይዘው የሄድከው አውሮፕላን ዶኩመንቱ ያልተስተካከለ ከሆነ ካፕቴኑ ተጠያቂ ነው የሚሆነው እና ኤ ቼክ፣ ቢ ቼክ፣ ሲ ቼክ ምናምን የሚሏቸው ነገሮች አሉ። በዚህ ላይ ደግሞ ኦሎይስ አንድ አውሮፕላን ዲስፓች ሲደረግ ወይም ከአንድ በረራ መጥቶ ወደ ሌላ በረራ ሲሄድ ሪማርክ ይዞ ከመጣ እዛው ላይ የሚሰሩ ዲስፓቸርስ አሉ። የዲስፓች የስምሪት ሰራተኞች ማለት ናቸው ማለት ነው። እነሱ ያንን ሰርተው ክሊር አድርገው ነው ካፕቴኑ ሲፈረምለት የዛ የተጻፈው ተሰርቷል ተብሎ ክሊር ሲደረግለት ይዞትም የሚበረው ያን ሳያደርግ ዝም ብሎ ሊበር አይችልም። ካፕቴን አንዳንድ መልክ ነው የምንበር የነበረው። አንዳንድ የምሰማቸው ነገሮች ስላሉ ነው ይህን ጥያቄ ያነሳሁሎት። ብዙ አይሮፕላኖች የኢትዮጵያ አየር መንገድ ያለ ጥገና ለረጅም ጊዜ አየር ላይ እንዲቆዩ ይደረጋል፣ ጊዜም የላቸውም ለነገሩ ያርፋሉ፣ ይነሳሉ፣ ይበራሉ፣ ያርፋሉ፣ ይነሳሉ፣ ይበራሉ የሚል አንዳንድ አካባቢዎች እንደዚህ የምሰማው ነበር እና ይሄ ምናልባት እርስዎ በቅርብ ያውቁት ይሆናል ከሚል ነው ያነሳሁሎት ካፕተን ምን ያህል እውነት ነው እንዲህ አይነቱ ነገር በሚል ነው። እኔ እንደሱ የሚያስኬድ አይመስለኝም። ለምን መሰለህ? አሁን እኔ አንድ ሩት ይዤ ልሄድ ስሄድ እዛ አውሮፕላን ላይ ቼክ የማደርገው ነገር አለ። ያ መሰራቱን ተሰርቷል የሚል ወረቀት የማየው ነገር አለ ያ ወረቀት ዝም ብሎ በሴክ ተሰርቷል ካላልከኝ በስተቀር ቼክ የወሰደበትን እኔ ራሴ ቼክ ማድረግ አለብኝ፣ ይዞው ለመብረር አዘ ካፕቴን ማለት ነው። ዝም ብሎ አይ ቼክ ነው የተሰራ ብለህ ካልነገርከኝ በስተቀር ያንን ቼክ አድርጌ፣ ላይሰንሱን፣ ኤክስፓይሬሽን ቤቱን ኦፍ ብዙ ነገሮች አሉ። እነሱም ሁሉ ቼክ አድርጌ ነው መብረር ያለብኝ እና የሚያስሄድ አይመስለኝም እንደዛ ለመሆኑ አይሮፕላን በምን በምን ምክንያቶች ሊወድቅ ይችላል? ሊወድቅ? አዎን፣ በብዙ ምክንያቶች ሊወድቅ ይችላል። ለምሳሌ እንደ ቢጠቃቀሱልኝ፣ ዋና ዋና የሚባሉትን ለምሳሌ ቦምብ ቢጠመድበትና ቢፈነዳ ሊወድቅ ይችላል። አንድ በን የሆነ ፌል ቢያደረግ ኮንትሮሉ ፌል ቢያደረግ መቆጣጠሪያው ማለት ነው። ወይ ዊንጉ ቢገነጠል ለምሳሌ ክንፉ ክንፉ ቢገነጠል። አሊወድቃቸው እንዴት አሉት። ለምን እንደዚህ ይሆናል? መቆጣጠሪያው ሊበላሽ ይችላል። ክንፉ ሊገነጠል ይችላል። እንዲህ እንዲህ አይነት ነገሮች ነግረውኛል። ለምን ይፈጠራሉ እነዚህ ነገሮች? መጀመሪያው መሬት ላይ ያለ እነዚህ ክትትል የሚደረግ ከሆነ የዲስፓች ሰራተኞች ወይም የስምሪት ሰራተኞች እና ቴክኒሽያኖች የሚያዩት ከሆነ አብራሪዎቹ ይህንን ተከታትለው ተቆጣጥረው ከሆነ የሚረከቡትና ወደ አየር ላይ የሚወጡት። ለምን ይፈጠራሉ እንደዚህ አይነት ችግሮች? የኢኩመንት ሴለር አንዳንዴ ፕሪዲክት ልታደርገው ትችላለህ። እንደኔ አይመስለኝም። ለምሳሌ ይኸውልህ ሞተሩ ሊጠፋ ይችላል ሰማይ ላይ ተብሎ ሊጠፋ ምንድን ነው ማድረግ ያለብን ብለን ትሬኒንግ እንወስዳለን። እሺ፣ አንዱ ብቻ ሳይሆን ሁለቱ ቢጠፋት ብለን ደግሞ ለዛም ትሬኒንግ እንወስዳለን። ኢመርጀንሲ እንትን ቢችን የሚባል ትሬኒንግ እንወስዳለን። ያደጋ ጊዜ ሁሉ ነገር ኤኒታይም ፌል ሊያደርግ ይችላል። ኤኒታይም ፌለር ለምን ያደርጋል ማለት እንዴት ይቻላል? አይቻልም። የቴክኒክ ጉዳይ ስለሆነ ያንን ሴሌሪቲ በተማኸው መሰረት ታክል አድርገኸው ህይወትን ሴቭ ታደርገዋለህ። የእኔ ጥያቄ ይህን ሁሉ ስበርኮ ሞተር ጠፍቶ ሊሆን ይችላል፣ እርስዎ እንደዚህ አይነት ያደጋ ሁኔታ አጋጥሞት ያውቃሉ ወይ በረራ ላይ እያሉ በአርባ ዓመት ታሪኮ ውስጥ ይኸውልህ፣ አደጋ አንለውም። ይሄን አሁን ለምሳሌ ሞተር ጠፍቶ በሲንግል ኢንጂን አርፊያለው፣ ይሄ አደጋ አይባልም። ኢንሲደንት ነው። የሆነ ኢንሲደንት አጋጣሚ፣ ያ ሞተር ጠፋ። ያ አጋጣሚ። አንድ ሞተር ሲጠፋብህ ምን ምን ማድረግ እንዳለብህ ተምረሃል፣ በሲሙሌተር በዛ ያችን ሰርተህ ሄደህ ቁጭ ትላለህ በሲንግል ኢንጂን። እሺ ሃይድሮሊክ ሉዝ ብታረግ ሃይድሮሊክ ቢፈስብህ፣ ሃይድሮሊክ ሉዝ ሲያደረግ ምን ማድረግ እንዳለብህ ተምርሃል በዛች መሰረት ላጥላጥ ታደረግ እና ሂደት ታርፋለ። እንደዚህ እንደዚህ አይነት ነገሮች ይኖራሉ። ስለዚህ ይሄኛው ሶስት ሾርት አሁን ለምሳሌ የአሁኑን አደጋ ብንወስደው በጣም አጭር ጊዜ ነው፣ ስድስት ደቂቃ ብቻ ዋት ሀፕን በጣም እንግዲህ ወደፊት ኢንቨስቲጌሽን የሚነግረን የሚሰማልን እ በአለኝ ኤክስፒሪንስ ይሄ ነው የሚልህ ነገር አይደለም። በጣም ከባድ ነገር ነው። ሊጠረጥሩ የሚችሏቸው ነገሮች አሉ። እርሶ ከልምዶ እንደ ባለሙያ ይሄ ሆኖ ሊሆን ይችላል፣ ይሄ ሆኖ ሊሆን ይችላል የሚሏቸው። ቴክኖሎጂውን አላቀውም እና አሁን ካፕቴኑ አውሮፕላኑን ኮንትሮል ማድረግ አቅቶታል ብዬ አስባለሁ። ለምንድን ነው ኮንትሮል ማድረግ ያቃተው? ቦምብ ፈልቶበት ነው ወይስ ታካርቦበት ነው፣ ወይስ ምንድን ነው ማወቅ አንችልም። ያው በጣም ከርደኛል። በአብራሪ ስህተት ምክንያት፣ በአብራሪ ችግር ምክንያት አውሮፕላን ሊወድቅ ይችላል። በአብራሪዎች ስህተት? አዎ በአብራሪዎች ስህተት ለመሞት ፈልጎ ነው የሚሳሳተው? እንደዛ ምን አይነት ስህተት? እሱ ነው እሱ ነው ጥያቄ። አብራሪ የሚፈጥረው ችግር ለአይሮፕላን መውደቅ ምክንያት ሊሆን የሚችል ችግር ሊኖር ይችላል ብለው ያስባሉ እርስዎ፣ እንደ ባለሙያ? ይህንን ቢያደርግ ሊወድቅ ይችላል አይሮፕላኑ፣ ወይም እንዲህ አይነት ስህተት ከተሳሳተ ሊሉ ይችላሉ። በሕይወታችን ብዙ አይነት አደጋ ሰምተናል፣ ባናይም ሰምተናል። ለምሳሌ አንቲስ ተራራ ላይ ቀጥታ ወደ ተራራው በሮ ሄዶ ክራሽ ያረገ ፓይለት ነበረ። ትዚ ልህ እንዲሆን አደለም። አሁን ይሄ አውቆ በቃ ክራሽ ማድረግ ፈልጎ ሄዶ ክራሽ ነው ያደረገው። አደለም እ አሁን እንደዚህ አይነቶችማ የናይን ኢለቨን የዚህ የመስከረም የኒውዮርክ ጥቃቶችም አሉ እንዲህ እንዲህ አይነቶች አጥፍቶ ጠፊ አይነት ነገሮች አሉ። እሱ ሆን ተብሎ ነው ስህተት አይደለም፣ ወይም የብቃት ችግር አይደለም። ሆን ተብሎ የተደረገ ነገር ነው እሱ። እኔ ግን ጥያቄ ምንድን ነው ለአይሮፕላን መከስከስ፣ መውደቅ ምክንያት ሊሆን የሚችል ስህተት አብራሪ ሊሰራ ይችላል ወይ አየር ላይ ሆኖ በምንም ለመሆኑ? እሺ፣ ለመሆኑ ካፕቴን አንተ ሁነኝ፣ የኢትዮጵያን አየር መንገድ እርስዎ እስከሚያውቁት ድረስ የአይሮፕላን ግዢዎች ሲፈጸሙ ምን አይነት ሂደት ነው የሚያልፈው? ምን አይነት አሰራር ነው ያለው? ስለ ግዢው ብዙ አላቅም። ይገርማል። ኦፊስ ጉዳይ ነው። እሺ፣ እኔ እንዴት እንደሚገዟቸው አላቅም፣ በምን አይነት መልክ እኔ እዛ እየሰራው ብዙ አይነት አውሮፕላኖች ተገዝተዋል። ግን ዶሜስቲክ ትዝ ይለኛል ድሮ ወዲያው የዛሬ ሀያ ሰባት ሀያ ስምንት አመት ምናምን፣ ዶሜስቲክ ስበር እያንዳንዱ ካምፓኒ ራሱን ዲስፕሌይ ያደርጋል እየመጣ ከዛ በኋላ ፓይለቶች እኛ በረን ለኢትዮጵያ ሜዳ እና ለኢትዮጵያ አየር ለምናኝት ይስማሙ ሰጀስት እናደርጋለን። ከዛ በኋላ ባላቸው ስታንደርድ እና የገንዘብ መጠን ይገዛሉ። የእንግሊዞች አርጌ ኤቲ ሲክስ ነው ምና የሚባል አውሮፓ ስራሱ ዲስ ላይ አርጎ ነበር ለዶሜስቲክ የኛ ቹ ስፒዱ ሃይ ነው። የእኛ ሜዳ የለንም የዛ አይነት። እሱን ኮም እንዳላደርግ ነው መጨረሻ ላይ ፎከር ደግሞ የተገዛበት ጊዜ ትዝ ይልህ እንደሆነ እንዲህ እንዲህ አይነት ነገር አለ። ይጠይቃሉ ፓይለቶችም ሰጅስት እንዲያደርጉ ይደረጋሉ ግን ዶሜስቲክ ቲቪ ይለኛል ስጠየቅና ሩቲን ስበር ምናምን። ስለዚህ የእናንተ ሀሳብ ግምት ውስጥ ይገባል ማለት ነው። እነዚህ አይሮፕላኖች ሲገዙ ትጠየቃላችሁ፣ አስተያየቶቻችሁ እንድትሰጡ። እኔ ትዝ የሚለኝ ያ አንዳንዱ የዶሜስቲክ የሆነ ጊዜ ይጠየቃል። እኛ ሰጀስት ያደረግነውን ገዙ አልገዙ፣ እሱም ደግሞ የጻፍነውንና ያየ ሰጀስት ያደረግነውን ማንበብ ይኖርብናል። እና አንዳንዴ የምጠረጥራቸው ነገሮች ሊኖሩ ይችላሉ ስኮልት ግን በዛ መልክ ነው መሆን ያለባት። ምንድን ናቸው እነዛ የሚጠረጠሩ የሚሉት ካፕተን? እኔ እኔ ፕሮፌሽናል ሳይለት በኋላ ግን ግን እርሶ ልምድ እንዳለውም ሰው ጡረታም ላይ እንዳለ ሰው ከሀገርም ኃላፊነት አኳያ ኃላፊነት ያለቦት ይመስለኛል። ለሕዝብ ማሳወቅ የሚያውቁት ነገር ካለ የሕዝብን ትኩረት ይሻል፣ የመንግስትን ትኩረት ይሻል፣ የድርጅቶችን ትኩረት ይሻል፣ ብለው የሚያምኑት ነገር ካለ በዚህ ደረጃ አሁን ባሉበት ደረጃ ኃላፊነት ያለቦት ይመስለኛል። ለዚህ ነው እየጠየቅኮት ያለሁት ከልምዶ አኳያ እርሶ የሚያውቁትንም ሆነ የሚጠረጥሩትን ነገር ያካፍሉናል ብዬ ነው ማምነው እና ከዛ በኋላ ደግሞ እነዛን ነገሮች ተከታትሎ ሌሎች ማጣሪያዎችን ማድረግ የኛ ኃላፊነት ነው የሚሆነው። ስለዚህ እርሶ በኢትዮጵያ አየር መንገድ ውስጥ እንዲህ እንዲህ አይነት ነገሮች ትኩረት ያስፈልጋቸዋል፣ ችግር ሊሆኑ ይችላሉ፣ የሚጠረጠሩ ናቸው የሚሏቸው ነገሮች ካሉ ቢያካፍሉን፣ አንድ ትልቅ ውለታ እየሰሩ ነው ማለት ነው። አሁን እንዳልሁ አንድ ነገር ያለ የዶሜስቲክ በምወር ጊዜ ትዝ ይለኛል፣ ብሮ ያኔ ሰጀሽን አስገብተናል፣ ሩቲን አይተናል። የተለያዩ አውሮፕላኖች አስቸጋሪ ሜዳዎች ጋር ሁሉ እየወሰድን የተለያዩ አውሮፕላኖችን ይሄኛው ይሆናል፣ ይሄኛው አይሆንም ያልንባቸው ሁኔታዎች ነበሩ። የዛ ጊዜ ግዢ ከመፈጸሙ በፊት ነው እናንተ አምራቾቹ ጋር ሄዳችሁ የምትሰለጥኑት የምታዩት፣ የምታበሩት እነዚህም ጄቶች። አዎ አሁን ሌላ ተለቅ ያሉ አውሮፕላኖች ሲገዙ ግን፣ ለምሳሌ አሁን ሰብን ኤት ሰብን ሲገዛ አንደኛ ፓይለት ድርሽን ለመጠየቅ አዲስ ስለሆነ ፓይለቱ ምን እንደሆነ ሊያውቀው አይችልም። ግን ካምፓኒው ቦይንግ ካምፓኒ መጥቶ ስለዛ አውሮፕላን ለፓይለቶችን ለኢንጂነሮችን ተደጋጋሚ የሆነ ኤክስፕላኔሽን ያደርጋል። ፊል ኮንሰምፕሽኑን፣ ፓወሩን፣ ያለውን ሴፍቲ ማርጂኑን፣ ምኑን ሁሉ ያስረዳል። ለዛ ሁሉ ይካፈላል እና አስተያየት ይጠየቃል። እዛ በኋላ ላስት ኦቶሪቲ ያው አድሚኒስትራተርስ ናቸው የወስኑና ይገዛሉ። በዛ መልክ ነው እና ምን ያህል ይደመጣል? የእናንተ ሀሳብ የእናንተ አስተያየት? ወል እኔ እንግዲህ ምን ያህል የሚለውን ማወቅ አልችልም። ምን ነው ፓይለት ግን መጠየቅ እንዳለበት እና እዛ ዲስፕሌይን ሁሉ እንደሚያ ያውቃለው ይሄ ቦይንግ ሰባት ሰላሳ ሰባት ማክስ ኤይት ሲገዛ እርስዎ የሚያውቁት ነገር አለ። ምናልባት ሰራተኞች፣ ፓይለቶች፣ ሌሎችም ቴክኒሽያኖች ሊሆኑ ይችላሉ አስተያየቶቻቸው ተሰብስቦ ነበረ። አንዳንድ ጊዜ በዚህ አይሮፕላን ግዢ ላይ ተቃውሞ ነበር የሚልም ነገር እሰማለሁኝ። ይገርማል። የመጣው ኖቬምበር ውስጥ ነው። አዎ እኔ መጨረሻ ፍላይቴ ኖቬምበር ሰርቲ እሺ ቱ ታውዘንድ ሴቨንቲን ነበረ። ከአመት በፊት ማለት ነው ቱ ታውዘንድ ሴቨንቲን። አዎ እኔ በለቀኩ በአመቱ ነው የመጣው አውሮፕላን እና አይዲያውም የለኝ። አዎ ግን ምንድን ነው መቼስ ሁላችንም የምንሰራባቸው መስሪያ ቤቶች እንኳን አርባ ዓመት የቆዩበት መስሪያ ቤት ለተወሰነ ጊዜ ለተወሰኑ ዓመታት የሰሩበትን መስሪያ ቤት ቢሆን እንደዚህ አይበጠስም። ግንኙነት፣ እውቀት ይኖራል። መተሳሰር ነው። አብዛኛውን ሕይወቶን ያሳለፉበት ቦታ ነውና ቤቶ ነው ያ ቤትና በዛ መሥሪያ ቤት ውስጥ የሚካሄዱ ነገሮችን ሁሉ ያውቃሉ። እርስዎ በተለይ በጣም ከፍ ካሉ የመሥሪያ ቤቱ ባለሙያዎችም ጋር፣ ኃላፊዎችም ጋር የቅርብ ግንኙነት እንደነበረት እንዳለሁ ታውቃለሁኝ። እና በዚህ ሂደት ውስጥ ምንም የሰሙት ምንም የሚያውቁት ነገር የለም ከዚህ ጄት ግዢ ጋር ያለውን ሁኔታ አባቶች? የለም፣ አላውቅም። በእውነት ይህኛውን አላውቅም። እሺ፣ ካፕቴን አንተ ሁነኝ ሞገስ፣ ለሰጡኝ ጊዜ ለማብራሪያው በጣም አድርጌ አመሰግናለሁ። ጊዜር ይስጥልኝ።